ስነቴ ወይም የነገ ተስፋ ህጻናት ለአዲስ አበባ በአዲስ አበባ ከተማ አስተዳደር የህፃናት ቀዳማዊ ልጅነት መርሃ ግብር የተሰኘና በአዲስ አበባ አስሩም ክፍለ ከተማዎች ላይ የመጽሐፍት ማዕከልና የህፃናት ማቆያዎችን የማቋቋም መርሃ ግብር የጀመረ ሲሆን የመርሃ ግብሩ አስተባባሪ ዶክተር ታቦር ገብረ መድህን ከአሜሪካ ድምጽ ጋር ቆይታ አድርገው ነበር። ቆይታችን ዶክተር ታቦር ስለ መርሃ ግብሩ አላማዎች ከሚያብራሩበት ይጀምራል። የንግ ተስፋ ህጻናት ለአዲስ አበባ የአዲስ አበባ ከተማ ስላለ የቀዳማዊ ልጅነት እንክብካቤ ፕሮጀክት ወይም ፕሮግራም በዋነኛነት አላማ አድርጎ የሚሰራው ህጻናት ተገቢና የተሟላ የቀዳማዊ ልጅነት እንክብካቤ ድጋፍ ወይም ደግሞ በእንግሊዝኛው እርሊ ቻይልድ ዴቨሎፕመንት ፕሮግራም ነው። ስለዚህ ይሄንን በተሟላ መንገድ ሁለንተናዊ የሆነ እንክብካቤ አግኝተው እንዲያድጉ የሚያደርግ ነው። ስለዚህ አላማው በአጠቃላይ ሁለት ነው። አንዱ በዚህ እድሜ ክልል ላይ ያሉትን ልጆች ለመድረስ በወላጆች ላይ የሚሰራ በአሳዳጊዎች ላይ የሚሰራ ፍክራ ይኖራል። እነሱን የማሰልጠን የማብቃት ግንዛቤ እንዲያገኙ የማድረ በዚህ መንገድ ህጻናት ጤናማ ሆኖ ተወልደው ጤናማ ሆኖ እንዲያድጉ ማድረግ ነው እና ሁለተኛው ዓላማ ህጻናቱን ለመደበኛ ትምህርት በብቃት ማዘጋጀት ነው። ይህንን አንድ ላይ አድርገን የምንሰራበትና ጤናማ ሆነው እንዲያድጉ በርካታ ፕሮግራሞችን ቀርሰን የምንሰራበት ፕሮጀክት ነው የሚሆነው። እንግዲህ በተለያዩ ክፍለ ከተሞች ቤተሰቡም የሚሳተፍበትና መጽሐፍት እንዲያዋጣም ጠይቃቸዋል። እስቲ ስለሱ ሂደት ምን ይመስላል? እኛ የህጻናት መጽሐፍት ማዕከል ነው የምንለው፣ ቡክ ሴንተር ነው። ቡክ ላይብረሪ ካል ላይብራሪ ያው ማንበቢያ ቦታም ጭምር ነው። ይህና ግን ቡክ ሴንተር ነው፣ ማዕከል ነው። አንድ ማዕከል ይኖራል። በዚህ ማዕከል በተለያዩ ቋንቋዎች የተዘጋጁ በአማርኛ፣ በኦሮሚኛ፣ በማንኛውም ቋንቋ የተዘጋጁ በእንግሊዝኛ ተረቶችን፣ ታሪኮችን የሚያወሱና እስከ ስምንት ዓመት እድሜ ላላቸው ህጻናት የተዘጋጁ መጽሐፍትን ዝግጁ የምናደርግበት ቦታ ነው። በአስሩ ክፍለ ከተማ እነዚህ የመጽሐፍት ማዕከላት ይኖራሉ። አሁን በዚህ ፕሮግራም ውስጥ አንዱ የምንሰራው ነገር እንግዲህ ህጻናት ላይ እንሰራለን ስንል ህጻናትን የምናገኘው አንድም በየቤታቸው ነው። ዴይ ኬሮች እናቋቋዋለን። በዴይ ኬር ውስጥ ወይም ደግሞ በህጻናት እንክብካቤ ማዕከላት፣ የዕለት እንክብካቤ ማዕከላት ውስጥ እናገኛቸዋለን። በትምህርት ቤት እናገኛቸዋለን። ስለዚህ ልጆቹ ያሉት ስለዚህ በእነዚህ ማዕከላት እየተንቀሳቀሱ የህጻናቱን ደህንነት የሚያዩ ለወላጅ ምክር ስልጠና የሚሰጡ የማህበራዊ ጉዳይ ሰራተኞች ወይም ሶሻል ወርከሮች ይኖሩናል። አሁን አምስት መቶ አሉ። በከተማ ደረጃ ይህን ቁጥር እያሳደግን እንሄዳለን በሂደት እነዚህ የመንግስት ሰራተኞች ናቸው። ሰራተኛና ማህበራዊ ጉዳይ ቢሮ የሚሰማ በሌላ በ- የቤተሰብ ጤና ኤክስቴንሽን ሰራተኞች አሉ። በጤና ጥበቃ በጤና ቢሮ አማካኝነት የሚሰማሩ እነዚህም ቤት ለቤት ሄደው ምክር በሚሰጡበት ጊዜ እነዚህም መጽሐፍት ከዚህ ከመጽሐፍ ማዕከል ይዋሳል። ህጻናት ባሉበት ቤቶች እየሄዱ ታሪኩን ያነቡላቸዋል። በወር አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ሊሄዱ ይችላሉ። ፕሮግራም አላቸው። ወላጆችም ከዚህ ሴንተር እየመጡ ወይም ከዚህ ማዕከል እየመጡ መጽሐፍቶቹን መዋት ይችላሉ። በእያንዳንዱ ክፍለ ከተማ ነው አሁን ምን ጀምረው፣ ከዛ በኋላ በእያንዳንዱ ክፍለ ከተማ ጀምረን ውጤታማነቱን ካየን ወደ ታች እናወርደዋለን። በሂደት በእያንዳንዱ ወረዳም እንደዚሁ የህጻናት መጽሐፍት ማዕከላት ይኖራሉ። እንግዲህ ይሄን ሀሳብ ከጀመርነው በኋላ ሰፋ ቢልና ከፍ ያሉ ወጣቶችም የሚያነቡበት ወደ ቤተ መጽሐፍት እያደገ ብሄድ ጥሩ ነው የሚል ሀሳብ የሚያቀርቡ ሰዎች አሉ። ይሄ ጥሩ ሀሳብ ነው። ይህንን ካሳካም በኋላ ያንን በሂደት እያየን የምንሄድ ይሆናል። ስለዚህ ይሄን ለማድረግ እኛ እንደርሾ አሁን በቅርቡ አስራ አንድ ሺህ መጽሐፍት የህጻናት መጽሀፍትን በልዩ ቋንቋ የተዘጋጁ ያለን አዘናል ኦልሬዲ። ወይ ነገ ከደረሰልን በአስሩም ክፍለ ከተማ እናሰራጨዋለን። እንግዲህ ከበጎ ፈቃደኞችና እንዳሉኝ ከየቤታቸው መጽሀፍ ያላቸው ሰዎችም እንዲለግሱ ጥሪ ተደርጓል። እና እነዚህ ሰዎች በምን አይነት መልኩ ነው የት የት ቦታ ነው መለገስ የሚችሉት? ይህ የህጻናት መጽሐፍ ያሏቸው አምብሮ የተቀመጠ ቤት ሊኖር ይችላል። እነዚህ ሰዎች እነዚህ መጽሀፍት ከሰጡን የመጽሀፉን አይነትና ብዛት እያሰፋ ይሄዳል። ስለዚህ በየጊዜው በየእለቱ እነዚህ ሰዎች እንዳለቻቸው እንደ ሴቶችና ህጻናት ጉዳይ ቢሮ ማስረከብ ይችላሉ። እነዚህ መጽሐፍቶች አዲስ አበባ አምስት ኪሎ ያለ የአዲስ አበባ ሴቶችና ህጻናት ጉዳይ ቢሮ እዛ ቢያስረክቡ ቢሮ ደግሞ ለየክፍለ ከተሞቹ እንዳስፈላጊነቱ ያሰራጫል ማለት ነው። ፌር በሆነ መንገድ ወይም ደግሞ ተመጣጣኝ በሆነ መንገድ ያገኘውን መጽሐፍ እኩል ያሰራጫል። ከተማ ላይ መምጣት ይቸግረናል ካሉ ደግሞ በየክፍለ ከተማው ሴቶችና ህጻናት ጉዳይ ጽህፈት ቤቶች፣ ሰራተኛና ማህበራዊ ጉዳይ ጽህፈት ቤቶች፣ የትምህርት ቢሮ የትምህርት ጽሕፈት ቤቶች ከነዚህ ለአንዱ ማስረከብ ይችላሉ። ሁሉም ክፍለ ከተማ አንዳንድ ማዕከል ይኖረዋል። ስለዚህ ይሄ ማዕከል በክፍለ ከተማ ላይ ነው የሚኖረው። ስለዚህ ለምሳሌ የየካ ክፍለ ከተማ የሕፃናት መጽሐፍት ማዕከል የካ ክፍለ ከተማ የሕፃናት የቀን እንክብካቤ ማዕከል ላይ ያገኛሉ ማለት ነው። ከዛ በተረፈ መጽሐፎቹ የእድሜ ገደብ እና እንዲሁም የሚሸፍኑት ርዕስስ ላይ ገደብ አለው። የናይት መጽሐፎች ናቸው እንዲሰባሰቡ የምትፈልጉት የተሰባሰቡት መጽሐፍት ለሕፃናት ተብሎ የተጻፉ ወለዶች፣ ታሪኮች፣ ተረቶች